ብሪታንያ ላለፉት አርባ አመታት ዓመታት የአውሮፓ ህብረት ግንባር ቀደምት አባል ሆና ከቆየች በኋላ በዛሬ ዕለት ከማህበሩ አባልነት ለመውጣት ያላትን ፍላጎት ለማህበሩ ይፋ አድርጋለች። ብሪታንያ ከአውሮፓ ህብረት አባልነቷ ለመውጣት የወሰነችው የዛሬ ዘጠኝ ወር ከአውሮፓ ህብረት ጋር በአባልነት አብሮ መኖር ወይም መውጣት በሚል በተደረገ የህዝብ ውሳኔ ምርጫ አብላጫው ህዝብ መውጣትን በመደገፉ ነው። ይህንንም የህዝብ ውሳኔ አስመልክቶ የብሪታኒያዋ ጠቅላይ ሚኒስትር ወይዘሮ ትሬሳ ሜይ በትላንትናው እለት አንድ የአውሮፓ ህብረት አባል የሆነች አገር ከማህበሩ ለመውጣት የሚያስችላትን አንቀጽ አምሳ በመባል የሚታወቀውን በመፈረም በዛሬው እለት በአውሮፓ ህብረት የብሪታንያ አምባሳደር በሆኑት በሚስተር ቲም ባራው በኩል ለአውሮፓ ህብረት ፕሬዚደንት ዶናልድ ቱስክ በእጅ እንዲሰጥ አድርገዋል። ይህንንም አስመልክቶ የብሪታንያዋ ጠቅላይ ሚኒስትር ለብሪታንያ ህዝብ እንደራሴዎች እንዲህ በማለት ነበር የገለጹት። የአንቀጽ አምሳ ቅድመ ሁኔታ ዝግጅት ሂደት ተግባራዊ በመሆን ላይ ነው። በብሪታንያ ህዝብ ብኞትና ፍላጎት መሰረት የተባበረችው ብሪታንያ ከአውሮፓ ህብረት አባልነት በመውጣት ብዙ ችግሮችን እንደሚያስከትል ይገባኛል። በአውሮፓ ህብረት የምጣኔ ሀብት ላይ በሚደረጉ ውሳኔዎች ምንም አይነት ተጽዕኖ ማድረግ አንችልም። የብሪታንያ ኩባንያዎች ከአውሮፓ ህብረት ጋር በሚያደርጉት የንግድ ልውውጥ በአውሮፓ ህብረት በሚወጣ ህግ እኛም አካል ባልሆነበት ይደረጋል። ይሁንና ከሌሎች ሀገሮች ጋር ከምናደርገው ስምምነት ጋር ተመሳሳይ እንዲሆን አስፈላጊውን ጥረት እናደርጋለን በማለት ነበር ትሬሳ ሜይ የተናገሩት። ብሪታንያ ከአውሮፓ ህብረት አባልነቷ ለመውጣት ያላትን ፍላጎት በይፋ አንቀጽ አምሳን በመፈረም ብታቀርብም ከማኅበሩ አባልነት ሙሉ በሙሉ ለመውጣት ሁለት ዓመት ይወስድባታል። በሚቀጥሉት ሁለት ዓመታት ውስጥ ብሪታንያ ከቀሪዎቹ ሀያ ሰባት የአውሮፓ ህብረት አባላት ጋርም የሚኖራትን ግንኙነት ትደራደራለች። ይሁንና በዛሬው ዕለት ብሪታንያ ከአውሮፓ ህብረት አባልነቷ ለመውጣት ያስገባቸውን የመልቀቂያ ደብዳቤ አስመልክቶ ቀሪዎቹ ሀያ ሰባት አገራት ብሪታንያን ሳይጨምር የዛሬ ወር በመሰብሰብ ወደፊት የአውሮፓ ህብረት ከብሪታንያ ጋር ሊኖር የሚችለውንም ማንኛውንም አይነት ግንኙነት ለመወያየት የመጀመሪያውን ስብሰባ ያደርጋል። ብሪታንያ ከህብረቱ አባልነት እንድትወጣ ያስገደዳት ከአውሮፓ አገራት መጠነት ሰፊ ህዝብ ወደ አገሪቱ በመምጣት ይህም በሀገሪቱ በጤና፣ በትምህርት፣ በስራ ዘርፍ እንዲሁም በመኖሪያ ቤት በመሳሰሉት ላይ ከፍተኛ ጫና በማስከተሉ ነው። የብሪታንያ ከማህበሩ መውጣት አሁን በሀገሪቱ ላይ ያለውን ጫና ያስወግድ አያስወግድ ገና በሂደት የሚታይ ጉዳይ ነው። የአውሮፓ ህብረት ብሪታንያ የአውሮፓ ሀገራትን ዜጎች በነፃ የመዘዋወር እድል የምታቆም ከሆነና ወደ ሀገሯ የገቡ የአውሮፓ ህብረት አገራት ዜጎችን የምታስወጣ ከሆነ የአውሮፓ ህብረት ብሪታንያን ሰፋ ባለ ሁኔታ ሊቀጣ ይችላል ተብሎ ይጠበቃል። የነሳው ጌታ ነክ ለዶቼ ቬለ ሬዲዮ ለንደን